The voice of america. <laughs> president donald trump, ungha for diplomat michael arthur Raynor. በኢትዮጵያ ቀጣዩ የሀገራቸው አምባሳደር እንዲሆኑ አጫቸው። አምባሳደር መታጨቱና መሾሙ በሁለቱ ሀገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው ነው ያሉት በአዲስ አበባ የዩናይት ስቴትስ ኤምባሲ ህዝብ ግንኙነት ኃላፊ ዴቪድ ኬኔዲ። አዲሱ አምባሳደር የሚተገብሩትን ፖሊሲ በተመለከተ እንደዚህ ወይንም እንደዚያ ይሆናል ማለት እንደማይችሉ ግን ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል። ከዋይት ሀውስ የወጣው መረጃ እንደሚያሳየው ፕሬዚዳንት ዶናልድ ትራምፕ በተለያዩ ሀገራት በዲፕሎማትነት ያገለገሉት ማይክል አርተር ሬይኖር በኢትዮጵያ የሀገራቸው አምባሳደር እንዲሆኑ አጭተዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምፅ ሲናገሩ ፕሬዚዳንቱ ቀጣዩን የዩናይትድ ስቴትስ አምባሳደር በማጨታቸው ደስተኞች ነን ብለዋል። የእጩ አምባሳደሩ ሹመት በሴኔቱ እስኪጸድቅ ድረስ የሚጠበቁ ሂደቶች መኖራቸውን ያስታወሱት ኃላፊው የመጀመሪያውና እጅግ አስፈላጊው እርምጃ ግን ፕሬዝዳንቱ የመረጧቸውን እጩ ይፋ ማድረጋቸው እንደሆነ አስረድተዋል። በኦባማ አስተዳደር የተሾሙት የፓትሪሺያ ሀስላክ የስራ ዘመን ባለፈው መስከረም ከተጠናቀቀ በኋላ ዩናይትድ ስቴትስ በኢትዮጵያ ባለሙሉ ስልጣን አምባሳደር አልነበራትም። የአምባሳደርነቱን ቦታ ተክተው ሲሰሩ የቆዩት አሁንም እየሰሩ ያሉት በአዲስ አበባው ኤምባሲ የፓትሪሺያ ስላክ ሁለተኛ ሰው የነበሩት ዋና ጉዳይ ፈጻሚው ፒተር ብሩማን ናቸው። ሹመታቸው ከጸደቀ አንጋፋው ዲፕሎማት ማይክል አርተር ሬኖር በሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ የተሾሙ የመጀመሪያው የአሜሪካ አምባሳደር ይሆናሉ። እናም የዩናይትድ ስቴትስ አዲስ አስተዳደር አዲስ አምባሳደር ለመላክ እየተዘጋጀ ነው። ይህ ዩናይትድ ስቴትስ ከኢትዮጵያ አንጻር የምትከተለው አዲስ ፖሊሲ መጀመሪያ ጭምር ነው ወይ? ዴቪድ ኬኔዲ ለዚህ ጥያቄ መልስ ይሰጣሉ። አንተ በገለጽከው መንገድ ይህ ወይም ያ ይሆናል ብሎ መናገር አይቻልም። አምባሳደር መኖሩ ግን ጠቃሚ ነው። ዩናይትድ ስቴትስና ኢትዮጵያ በአውሮፓ የዘመን አቆጣጠር በ1903 ዓ ም የጀመረ ረጅም ዲፕሎማሲያዊ ግንኙነት አላቸው። በሁሉም ዓመታት ጠንከር ያለ ግንኙነት ነበረን። በአካባቢው ጸጥታና መረጋጋት፣ በሰብአዊ ጉዳዮች በምጣኔ ሀብት እድገትና በመሳሰሉት በርካታ ጠቃሚ መስኮች ላይም እየተባበረን እንሰራለን። ስለዚህ አምባሳደር መታጨቱና እንዲኖር መደረጉ በሁለቱ ሀገሮች መካከል ላለው ጠንካራ ግንኙነት መቀጠል በጣም አስፈላጊ ነው። እናም ያ እንዲሆን እንጠብቃለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ብሎም ከኢትዮጵያ አንጻር ስለሚከተለው ፖሊሲ በግልጽ የተብራራ ነገር የለም ከመላምቶችና ጠቅለል ካሉ አስተያየቶች በዘለለ እናም ለኢትዮጵያ የተሾሙት አዲሱ አምባሳደር የሚያስፈጽሙት ፖሊሲ ምን እንደሚሆን ከመናገር አንጻር ከመልሶቹ ይልቅ ጥያቄዎቹ ይበዛሉ። በዚህ ጉዳይ ላይ ያነጋገርኳቸው የዴቪድ ኬኔዲ መልስም ጠቅለል ያለ ነው። እውነቱን ለመናገር ይህ ወይም ያ ይሆናል በማለት ወደፊት ስለሚሆነው መናገር አይቻልም። ይህ ጥያቄ ሊመለስ የሚችለው በውጭ ጉዳይ ሚኒስትር ቲለርሰን በፕሬዚደንቱና በብሔራዊ የጸጥታ ምክር ቤታችን ነው። ባለፉት ዓመታት የነበረንና አሁንም እየታዩ ያሉት ምልክቶች የሚያሳዩት ግን በመላ አፍሪካ የቀጠለ ጠንካራ ግንኙነት እንዳለን ነው። የዩናይትድ ስቴትስና የአፍሪካ ግንኙነት ባለፉት አስርት ዓመታት ከፍተኛ እድገት አሳይቷል እንደሚቀጥልም እርግጠኛ ነኝ። ፕሬዚዳንት ትራምፕ በኢትዮጵያ የዩናይትድ ስቴትስ አምባሳደር እንዲሆኑ ያጯቸው ማይክል አርተር ሬይኖር እንደ አውሮፓውያን አቆጣጠር ከ1988 ጀምሮ በዲፕሎማትነት አገልግለዋል ስድስት የአፍሪካ ሀገራትን ጨምሮ በስምንት የተለያዩ አገራት በሚገኙ የዩናይትድ ስቴትስ ኤምባሲዎች ተመድበው ኃላፊነታቸውን መወጣታቸውም ተገልጿል። በአሁኑ ሰዓት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰው ኃይል ቢሮ የሙያ ማበልጸጊያና ምደባ ክፍል ዳይሬክተር ሆነው እያገለገሉ ነው። ከእንግሊዝኛ በተጨማሪ የፈረንሳይኛና የጣሊያንኛ ቋንቋዎችን እንደሚናገሩም ከዋይት ሀውስ የወጣው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ